ሰላም ጤና ይስጥልን እንደምን አመሻችሁ ሰኞ መስከረም 3 ቀን 2008 ዓ ም ምስኖዳችንን ይዘን ቀርበናል አስተናጋጆቻችሁ አሉላ ከበድና ሄኖክ ሰማ እግዜር ነን በቀዳሚው ዝግጅታችን በኤርትራ አራት ድርጅቶችን ያቀፈ ወታደራዊ ጥምረት ከተመሠረተ ከጥቂት ቀናት በኋላ የትግራይ ህዝብ የጋራ ንቅናቄ መሪና የአዲሱ የአገር አድን የጋራ ንቅናቄ ምክትል ሊቀመንበር አቶ ሞላ አስገዶም። የተወሰኑ ታጣቂ አባሎቻቸውን ይዘው ወደ ኢትዮጵያ መሄዳቸው ተዘግቧል። ለሀገራችን ይጠቅማል ብለን የጀመርነው ትግል ነበረ። በሂደት ደግሞ የአስተሳሰብ ለውጥ አድርገን ከመንግስት ጋር በየጊዜው እየተገናኘን ጠለቅ ያለ ውይይትና ድርድር አድርገን ከዚህ አንጻር ረዘም ላለ ጊዜ አብረን ስንሰራ ነው የቆየ ነው። ጊዜው ስደርስ ደግሞ በዛ ደረጃ መምጣት የቻልንበት ሁኔታ ነው ያለው። አቶ ሞላ ከኢትዮጵያ የሰጡት ቃል ነው። የቀድሞ የትግል አጋራቸው መኮንን ተስፋይ ከኤርትራ ግን የሚከተለውን አስተያየት ሰጥተዋል። ይህ ድርጅት ለውጥ ይፈልጋል፣ የአመራር ለውጥ ይፈልጋል። ስለተወለ የሚሆ አሁን ግን ከወያነ መንግስት ሆነው እንደዚህ ተባብረን ንሰራለን ነበር እናምን የምን ውሸት የራሱ ድግመት መሽቶን እንጂ እንደዚህ አይነት ስራ እንዳልነበረ መረጋገጥ ፈልግ በሌላ ዜና የዩናይትድ ስቴትስ ኩባንያዎች በኢትዮጵያ በኢንዱስትሪ ዘርፍ እንዲሳተፉ ና ንግድ እንዲጠናከር የተያዙ ጥረቶች እንዲሁም ደግሞ የደቡብ ሱዳን የሰላም ስምምነትን ተግባራዊ ለማድረግ የሚሰሩ ስራዎችን አካተናል። በሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶች እና ጤና ተካተዋል። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ የጋበዝን። አሁን የምሽቱን ዜና እናስቀድማለን። መልካም ምሽት። በኤርትራ የሚገኙ አራት በትጥቅ ትግል ላይ የተሰማሩ ንቅናቄዎች የጋራ ጥምረት በፈጠሩ ጥቂት ቀናት ውስጥ ከአራቱ ቡድኖች የአንዱ መሪ ወደ ኢትዮጵያ መክዳታቸው ተነገረ። የተወሰኑ ታጣቂ አባሎቻቸውን ይዘው ወደ ኢትዮጵያ መግባታቸው የተነገረው መሪ የትግራይ የሕዝብ የጋራ ንቅናቄ ሊቀመንበርና የአዲሱ የሀገር አድን የጋራ ንቅናቄ ምክትል ሊቀመንበር አቶ ሞላ አስገዶም ናቸው። በአለፈው ሳምንት ሰኞ የጋራ ንቅናቄውን የመሰረቱት አራት ድርጅቶች የአፋር የትግራይና የአማራ ሕዝብ የጋራ ንቅናቄዎችና እንዲሁም የአርበኞች ግንቦት ሰባት ንቅናቄ ሲሆኑ አዲሱንም ጥምረት አገር አድን የጋራ ንቅናቄ ሲሉ ሰይሞታል። የጋራ ንቅናቄው ዶክተር ብርሃኑ ነጋም በዋና ሊቀመንበርነት አቶ ሞላ አስገዶምን በምክትል ሊቀመንበርነት ሲመርጥ ከአራቱም አባል ድርጅቶች የተውጣጣ አገር አድን የተሰኘ ሰራዊት ማቋቋሙን ተዘግበዋል። ዝርዝሩን በዕለቱ አብይረስ እናቀርባለን። እስላማዊ ጽንፈኛ ቡድን አልሸባብ በማዕከላዊ ሶማሊያ ሀገሪቱን የሂራን ግዛት ለመመስረት ሰልለዋል ከኢትዮጵያ ወታደሮች ጋርም ግንኙነት አላቸው በሚል የወነጀላቸውን ሁለት ወንድማማቾች አንገት በመቅላት ገድሏል። የሟቾቹ ቤተሰቦች እንደገለጡት የተቀሉት የ20ና የ25 ዓመት ዕድሜ ያላቸው ሁለት ወንድማማቾች አስከሬን ከቡሎ ባርዴ ከተማ 60 ኪሎ ሜትር ርቃ ባለችው የረሶአ መንደር ተጥሎ በትናንትናው እለት እንደተገኘ ታውቋል። ሟቾቹ የኢትዮጵያና የሶማሊያ መንግስት ወታደሮች ባለፈው ሰኞ የሂራን ግዛቷን የቡልቃ ቃብሬ ከተማ ድንገት ለቀው በወጡ በጥቂት ሰዓታት ውስጥ ከተማይቱን በተቆጣጠሩት የአልሸባብ ተዋጊዎች ተይዘው መወሰዳቸውን የአይንማኞች ተናግረዋል። ሁለቱ ሰዎች ባለፈው ነሐሴ ወር መጀመሪያ ላይ የኢትዮጵያና የሶማሊያ መንግስት ወታደሮች ከተማይቱን ከአልሸባብ እጅ ባስለቀቁበት ወቅት በአካባቢው ይኖሩ እንደነበርም የመንደሪቱ ነዋሪዎች ለአሜሪካ ድምፅ የሶማሌኛ ቋንቋ አገልግሎት በሰጡት ቃል አስረድተዋል። ለደህንነታቸው በመስጋት ስማቸው እንዳይገለጥ የጠየቁት የአካባቢው ነዋሪዎች አክለውም ከሁለቱ ወንድማማቾች አንዱ በቅርቡ የሁለተኛ ደረጃ ትምህርቱን ያጠናቀቀ ሲሆን ሌላው ስርዓት እንደነበረ ገልጠዋል። በሌላ የሶማሊያ ነክ ዜና የዩናይት ስቴትስ ነዋሪ የሆኑ የሶማሊያ ማህበረሰብ አባላት መሪዎች የዩናይት ስቴትስ የሀገር ውስጥ ደህንነት ጥበቃ መስሪያ ቤት በስህተት በሽብር ተጠርጣሪዎች ስም ዝርዝር ውስጥ አስገብቶናል የሚል ቅሬታ ያሰሙ ሰዎችን ጉዳይ ለመመርመር የወሰደውን እርምጃ ወደሱ ከ14 አመታት በፊት በዩናይት ስቴትስ የደረሰውን የመስከረም አንዱን የአሸባሪዎች ጥቃት ተከትሎ በመቶዎች የሚቆጠሩ የሶማሌ ተወላጅነት ያላቸው ሰዎች ላለፉት በርካታ አመታት በስህተት ከሽብር ተጠርጣሪዎች መዝገብ ገብተዋል ሲሉ የማህበረሰብ መሪዎቹ አመልክተዋል። በብዙ ሺዎች የሚቆጠሩ የሶማሌ ተወላጆች ወደሚኖሩባት የመካከለኛው ምስራቅ ዩናይት ስቴትስ ሲያመራው አንድ የዩናይትድ ስቴትስ የአገር ውስጥ ደህንነት ጥበቃ መስሪያ ቤት ቡድን ከተባለው ጉዳይ ጋር ተያይዘው ለሚነሱ ችግሮች እልባት ለመሻት ሰፊ ስብሰባ ትናንት ያካሂደዋል። ስማቸው ከተባለው የሽብር ተጠርጣሪዎች መዝገብ በመስፈሩ በርካታ የሶማሌ ተወላጆች በአውሮፕላን ተሳፍረው ከቦታ ቦታ የመዘዋወር ችግር እንደሚገጥማቸውም አመልክተዋል። ከመካከለኛው ምስራቅ እየፈለሰ ወደ ጀርመንና ሌሎች የምዕራብ አውሮፓ ሀገሮች የሚጎርፈውን ቁጥሩ እጅግ የበዛ ህዝብ ፍልሰት ለመቋቋም አዲስና ጠንካራ ሕግ ከማጽደቋ ጥቂት ሰዓታት አስቀድሞ ሃንጋሪ ከሰርቢያ የሚነሳውንና ዋናውን ጎዳና መዝጋቷ ተዘገበ። የጥገኝነት ከለላ ፍለጋ ወደ አውሮፓ ሕብረት ለመግባት የሚጠቀሙበትን የባቡር ሐዲድ የሚጠብቁ ፖሊሶችና ወታደሮች መተላለፊያውን ሲቆጣጠሩ፣ ሄሊኮፕተሮች በአካባቢው በማንዣበብ ይቆጣጠራሉ። ከሶሪያና በጦርነት ከሚታመሱ የመካከለኛው ምስራቅ አካባቢዎች የሚጎርፈውን በብዙ ሺህ የሚቆጠር ህዝብ ፍልሰት ክፉኛ በመቃወም የሚታወቁት የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን በዛሬው ዕለት በቡዳፔሽት የምልምል ባለማዕረግ ወታደሮች ምረቃ ላይ ባሰሙት ንግግር ስለ አዲሱ ህግ ተናግረዋል። አዲሱ ህግ በጥገኝነት ፈላጊዎች ላይ የእስራት መቀጮ ሲጥል፣ በህገ ወጥ አስተላላፊዎች ደግሞ እርሳቸው የሚገባቸው ያሉትን ከፍተኛ የሚገባቸው ያሉትን ከፍተኛ ቅጣት እንደሚበይን ጠቅላይ ሚኒስትር ኦርባን አመልክተዋል። በሌላ ተያያዥ ዜና የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዚያድ ራድ አል ሁሴን ዓለም አቀፉ ማህበረሰብ ጦርነትና የሚደርስባቸው ወከባ በምሸሽ ከሶሪያና ከሌሎች አገሮች የተሰደው የሚጎርፉትን በብዙ መቶ ሺዎች የተቆጠሩ ስደተኞች ለመቀበል ጥረት አላደረገም ሲሉ ተችተዋል። ከፍተኛ ኮሚሽነሩ የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ለሶስት ሳምንታት ያህል የሚያካሄደውን ስብሰባ የከፈቱት በዚሁ መንፈስ እንደነበር ጠቁማ ሊሳ ሽላይን ከጀኔቫ ያጠናቀረችውን ዘገባ አዳነች ፍሳ ታቀርበዋለች። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዛይድ ራድ አል ሁሴን አሊያን አልኩርዲ የተባለው ከሶሪያ ተሰዶ ወደ አውሮፓ ለመግባት ባደረገው ሙከራ በቱርክ የባህር ጠረፍ ላይ ሰምጦ የሞተውን ልጅ በመጥቀስ ለጉዳት የተጋለጡትን ሰዎች ሰብዓዊ መብት ስለመጠበቅ ጉዳይ የሚያወራው ዓለም ግብዝነት በማለት ቁጣቸውን ገልጸዋል። እምባ ተናነቀኝ። ዓለም የዚያን የትንሽ ልጅ አስከሬን ሲያይ በሁኔታው በማፈር አዘነ፣ አለቀሰ። የተሻለ ሰብዓዊነት ያለው ዓለም እንዲኖር፣ የሁሉም ሰዎች ሰብዓዊ መብቶች እንዲከበሩ ብዙ ንግግሮችና ስብሰባዎች ይደረጋሉ፣ ተቃውሞዎችም ይካሄዳሉ። ታዲያ ምን ጥቅም አስገኙ? ከፍተኛው ኮሚሽነር በመካከለኛው ምስራቅ ዮርዳኖስን ሊባኖስንና ቱርክን በአውሮፓ ደግሞ ጀርመንና ስዊድንን ስደተኞችንና ፈላሾችን ተቀብለው በማስጠጋታቸው አሞግሰዋቸዋል። በራቸውን ከፍተው የተቀበሉትን በሚሊዮኖች የሚቆጠሩ ሰዎችንም አመስግነዋል። በሕዝባቸው ላይ የመጤዎች ጥላቻን ያሳደሩ ክፉ ውሳኔ ሰጪዎች ያሏቸውን ሰዎች ደግሞ አጥብቀው ነቅፈዋል። የአውሮፓ ሕብረት 120 ሺህ የሚሆኑት ስደተኞች በአባል ሀገሮች እንዲሰፍሩ ያቀረበውን ሀሳብ በደስታ እንደሚቀበሉት የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ገልጸዋል። ከፍተኛው ኮሚሽነር አያይዘውም በአፍሪቃ፣ በእስያ፣ በመካከለኛው ምስራቅና በአሜሪካ ሀገሮች በአጠቃላይ በዓለም ዙሪያ ባሉት ሀገሮች የጭካኔ ተግባሮች ይፈጸማሉ፣ ሰብአዊ መብትም ይረገጣል ሲሉ አስገንዝበዋል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ደግሞ በኤርትራ፣ በሱዳን፣ በደቡብ ሱዳን፣ በሶማሊያ፣ በማሊና በማዕከላዊ አፍሪቃ ሪፑብሊክ ያለው ሁኔታ እንደሚያሳስባቸው ከፍተኛ ኮሚሽነር ጠቁመዋል። በነዚህ ሀገሮች ያሉት ሁኔታዎች የተለያዩ ቢሆኑም በእነዚህ ሀገሮች በሚፈጸሙት በደሎችና ግጭቶች ምክንያት ስፍር ቁጥር የሌላቸው በብዙ ሺዎች የሚቆጠሩ ሰዎች አልቀዋል፣ ጉዳት ደርሶባቸዋል። በሚሊዮኖች የሚቆጠሩት ደግሞ ለስደት ተዳርገዋል በማለት የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዛይድ ረአድ አልሁሴን አስረድተዋል። የታሊባን ሸማቂዎች ምስራቃዊ አፍጋኒስታን ውስጥ የሚገኝ አንድ እስር ቤት ሰብረው ገብተው በመቶዎች የተቆጠሩ እስረኞችን አስለቀቁ። የአጥፍቶ ጠፊ ቦምብ ጥቃትን ጨምሮ በተቀነባበረው በዚህ ጥቃት በእስር ቤቱ ከነበሩት አራት መቶ ሰላሳ ስድስት እስረኞች ሶስት መቶ ሀምሳ አምስቱን ነው ያስለቀቁት። በመጨረሻም ባለፈው ሳምንት ባለፈው ወር በባንኮክ ከደረሰው የቦምብ ፍንዳታ ጋር በተያያዘ የማሌዥያ ባለስልጣናት ሶስት ተጠርጣሪዎችን በቁጥጥር ስር መዋላቸው ተዘገበ። አድማጮች የሰዓቱ የዓለም ዜና

የምታዳምጡት የአሜሪካ ድምፅ ሬዲዮ በ19፣ በ22 እና በ25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ስርጭታችንን ነው። አስተናጋጆቻችሁ ቴኖክ ሰማግ ዜርና አሉላ ከበደንን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በምሽቱ ዝግጅቶቻችን ታዲያ ለትንተና ያዝናቸውን ዜናዎች ባጫጭሩ እናስተዋወቅ። በኤርትራ አራት ድርጅቶችን ያቀፈ ወታደራዊ ጥምረት ከተመሰረተ ጥቂት ቀናት በኋላ አዲስ የተመረጡት ምክትል ሊቀመንበር ወታደሮች ይዘው ወደ ኢትዮጵያ መኮብለላቸውን፣ የኢትዮጵያና የዩናይትድ ስቴትስን የንግድ ግንኙነት ለማጠናቀር የተያዙ ጥረቶችና፣ የደቡብ ሱዳን የሰላም ስምምነትን ለመተግበር የተያዙ ጥረቶች የተመለከቱ ዘገባዎች ይዘናል። በሁለተኛው አጋማሽ ስፖርት አፍሪካ ነክ ርዕሶችና ጤና ተካተዋል። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱ አብይ ርዕስ ይቀርባል። ባለፈው ሳምንት በኤርትራ የጋራ ንቅናቄ ከመሰረቱት አራት በትጥቅ ትግል የተሰማሩ ንቅናቄዎች የአንደኛው የትግራይ ሕዝብ የጋራ ንቅናቄ መሪ ወደ ኢትዮጵያ መግባታቸው ታወቀ። ከፍተኛ ቁጥር አለ የተባለውን ሰራዊት ይዘው ከኤርትራ የወጡት አዲስ የተቋቋመው የኢትዮጵያ አገር አድን የጋራ ንቅናቄ ምክትል ሊቀመንበር አቶ ሞላ አስገዶም ናቸው። ሰለሞን ክፍሌ ሁኔታውን ሲከታተል ቆይቷል። ተከታዩን ሪፖርት አጠናቅረዋል። በፕሮፌሰር ብርሃኑ ነጋ ሊቀመንበርነት በአራቱ በትጥቅ ትግል የተሰማሩ ድርጅቶች አዲስ የጋራ ንቅናቄ መመስረቱ በተገለጸ ማግስት ነው የምክትላቸው የአቶ ሞላ አስገዶም ከኤርትራ ወጥተው ወደ ኢትዮጵያ መግባት የተነገረው። ሁለት አበይት የሳምንቱ ክንውኖች ሆነዋል። ለመሆኑ ዋናው የዚህ ዜና ባለቤት አቶ ሞላ አስከሎም ምን ይላሉ? ዩቲዩብ ላይ ያገኘ ነው መግለጫቸው። አለ እኛ ትጥቅ ትግል ስናካሄድ ነበር። በትግራይ ሕዝብ ዲሞክራሲያዊ ንቅናቄ ተደራጅተን በየጊዜው ሁኔታዎች እየገመገምን ብሄድንበት ቁጥር ትርጉም የሌለውና አዋጭ እንዳልሆነ የሀገሪቱ አጠቃላይ ሁኔታ እየገመገምን የድርጅታችንም የሻዕቢያ መንግስትም ሁኔታ በጥልቀት እየገመገምን በምንመጣበት ጊዜ በፊትም ለሀገራችን ይጠቅማን ብለን የጀመርነው ትግል ነበረ። በሂደት ደግሞ ያስተሳሰብ ለውጥ አድርገን ከመንግስት ጋራ በየጊዜው እየተገናኘን ጠለቅ ያለ ውይይትና ድርድር አድርገን ከዚህ አንጻር ረዘም ላለ ጊዜ አብረን ስንሰራ ነው የቆየ ነው። ጊዜው ሲደርስ ደግሞ በዛ ደረጃ መምጣት ያሻልንበት ሁኔታ ነው ያለው። በየቦታው የነበረ የሻዕቢያ ወታደር እየተዋጋን እየጠራረግን፣ እንደምታየው ሰው ደክሞ ነው የመጣውና በዚህ ደረጃ ነው የመጣነው። የሻእቢያዎት ሁኔታ በመገምገም ትርጉም የሌለው መሆኑ ሻዕቢያ ኢትዮጵያ ከመበታተን ይልቅ ለኢትዮጵያ አንድነት አይሰራም የሚል ነገር ተወያይቶ ነው ተግባብቶ ወደዚህ ደረጃ ያደረ። አቶ ሞላ አዲስ ስለተመሰረተው ጥምረትስ ምን ይላሉ? ጥምረቱ ምንም ትርጉም የለውም። ትርጉም የለውም ብቻ ሳይሆን ጥምረቱ እንዲሆን ያደረግነው ራሱ እኛ ነን፣ እነሱ አይደሉም። ምክንያት ነበረ ምልህ ከመንግስት ጋር አብረን እየሰራን በነበርንበት ሁኔታ ስለነበረ ሆን ብለን ነው ትምህርት እንዲደረግ ያደረግ ነው። አቶ ሞላ አስገዶም የያዙትን ሰራዊት ይዘው እንዴት እንደወጡና አለሙበት ሲደርሱም ስለተደረገላቸው አቀባበል አውስተዋል። ሁሉም ነገር እየተጨረሰ ነው። ከአመት በላይ ነው እየሰራንበት የቆየን። ያውቃሉ፣ የመንግስት አካሎች በፊታችን የቆየው የሻዕቢያ ወታደር እየጠራረግን መውጣት አለብን የሚል ነገር በሶስት አራት ቦታ ላይ ሁሉም ታጋይ እየተዋጋ እኛም መስዋዕት ከፍለናል። የቆሰሉ ጓዶች አሉ፣ ግን ጥር አርገን ወጥናል። እምልህ ሁሉ የታጠቀ ሀይል ነው። ትጥቅ አለው፣ መሳሪያ አለው። በዛ ደረጃም አሁን እዚህ ሶስት እንትና ያለው በግንባር ደረጃ ሁለት ግንባር ነው የመጣውት። ስለዚህ ሙሉ ትጥቅ አለው፣ የተደራጀ ሀይል ነው። በጣም ጥሩ አቀባበል ነው ያደረገልን። ጥሩ ስሜት ነው። አንደኛ ጠብቀነዋል። ሀገራችን ነው፣ ህዝባችን ነው። ግን የመከላከያ ሀይሉም ህዝቡም በጣም ወጥቶ ነው የተቀበለን በጣም ደስ የሚል የሚያኮራ አቀባበል ነው ያደረገልን አድማጮች ማምሻውን ፕሮፌሰር ብርሃኑ ነጋ በአሁኑ ጊዜ ወደሚገኙበት አካባቢም ደውዬ ነበር በአቶ ሞላ አስገዶም ጉዳይ ላይ መግለጫ ለማውጣት እየተዘጋጁ መሆናቸውንና ከመግለጫው በኋላ ባነጋግራቸው እንደሚመርጡ ገልጸውልኛል ወደፊት እንመለስበታለን ቀጥዬ ወደ ሌላ አካባቢ የትግራይ ህዝብ የጋራ ንቅናቄ ምክትል ሊቀመንበር ወዳሉበት ደወልኩ አቶ መኮንን ተስፋዬን አግኝቻለሁ ጥቂት ብለውኛል። ለአቶ ሞላ አስገዶም ወደ ኢትዮጵያ መመለስ ምክንያቱ ምን ይመስሎታል ብያቸዋለሁ። እርሳቸው ማለትም አቶ ሞላ አስገዶምና አብረዋቸው የሄዱ ጥቂት ግለሰቦች ያሏቸው ለግል ጥቅማቸው ያደሩ እንጂ ትህዴንን ማለትም የትግራይ ህዝብ ዲሞክራሲያዊ ንቅናቄን የሚወክሉ አይደሉም ብለዋል። በማከልም አቶ ሞላ የትህዴን አባል ሊቀመንበር ነው የነበረ በድርጅታችን በድርጅታችን አንዳንድ መደብ ስለ ትጉሉ ስለ ድርጅቱ ሁኔታው ግምገማ ምናምን ነበር እና የነበረው አንዳንድ ድክመቶች፣ የአመራር ለውጥና አንዳንድ የሰራዊት ጥያቄ ስለነበር የሞላ ሁኔታዎች ስለተገመገመና በከስልጣኑ ለመውረድ ስለተፈለገ በዚህ ሁኔታው ስላወቀ በዚህ በቅርብ ቀናት የተወሰኑ ጦር ይዘው ወደ ሱዳን እንደሸሸ አሁን ደግሞ ስራን አካባቢ ቀደም እንዳለ ነው። አይጋፎርም የተባለው የኢትዮጵያ መንግሥት ደጋፊ ድረ ገጽ ትላንት ከብሔራዊ የመረጃና የደህንነት እንዲሁም ከፌዴራሉ ፖሊስ የጋራ ጸረ ሽብር ኃይል የተሰጠ ባለው መግለጫ ላይ አቶ ሞላ አስገዶም ከኢትዮጵያ መንግሥት ጋር በሚስጥር ይሰሩ እንደነበርና ተልኳቸውን ፈጽመው እንደተመለሱ ገልጿል። አቶ ሞላ በኤርትራ ያሉ የኢትዮጵያ መንግሥት ተቃዋሚዎችን ይሰልሉ ነበር ማለት ነው። ምክትላቸው ለነበሩት ለአቶ መኮንን ተስፋዬ ያስከተልኩት ጥያቄ ነው። ሌላ ችግሩ ለመሸፈን ያደረገ እንጂ ለዚህ ተዋውሎ ለመስራት አቅም የሌለው ይሄ ትስስር እና ድርጅቱ በጣም በጥራት በታች ያለው አመራር እውቀት ያለው የትግል ፍላጎቱ በጣም ጥሩ ስለሆነ የሞላ እንደዚህ አይነት ምናምን ተዋውረን አልነበረም። ድርጅታችን በጣም ይጠዳ ነው። ስለዚህ በዚህ ሁኔታው ለምን ድርጅታችን ወደ ኋላ ሳይሆን ወደፊት መሄድ አለበት። የሞላ አመራር ችግር አለ። ይሄ ድርጅት ለውጥ ይፈልጋል፣ የአመራር ለውጥ ይፈልጋል። ስለተወለ ተብሎ የሚሆ አሁን ግን ከወያኔ መንግስት ሆነው እንደዚህ ተባብረን ይሰራለን ነበር ምናምን የምን ውሸት፣ የራሱ ደግመት መሽቶን እንጂ እንደዚህ አይነት ስራ እንዳልነበረ መረጋገጥ ውሸት ነው። የወያኔ ካድሬዎች ያደረጉ እንደዚህ ተንኮል እንደዚህ እንደዚህ እንዚ በዚያነዚህ የሰራ ነበረ እንዳልነበረ ነው የሚያውቁት። በዚህ ምክንያት ደግሞ በእርግጠኛ ያለ መናገር እፈልጋለሁ። ምን ያህል ሰዎች ናቸው ይዘው ሄዱት አቶ ሞላ አው? እርግጠኛ ለመሆን አረጋግጠ መናገር አለበት። ምናልባት የተወሰነ ነው የሆኑ ይሄ ሰው ደግሞ በስራ ላይ ተነስተው ብሎ ነው የሄደ። ጦሩ በጣም አሁን የሚገልጽ ያለው ቁጥሩ በጣም በጣም የተጋነነ ነው ብዙ ልቶ ሰዓት መቶ እየተባለ ነው። እንደዚህ ግን አልሆነም። በጣም ትንሽ ጦር ነው የሄደ። ይሄ ደግሞ በስራ ብሎ ነው የተደናገረ ነው እንጂ ምን አይደለም። ስለዚህ አረጋግጠን በቀጣይ ስም ብንደረ መናገር ይቻላል። አሁን በግመት ስናገር በተራኔ ያለ አረጋግጠን መናገር ይፈልጋለን። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ በጽሑፍ መግለጫው ደግሞ ድርጅታችን በእነዚህ ሰዎች ከትግሉ መክዳት ይጠናከራል፣ የውስጡን ችግር ያጸዳል እንጂ አይደናቀፍም። ትግላችን ጸረ ሕዝቡን ስርዓት አስወግዶ ለነጻነት ማብቃት ነው ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ወጣ የተባለው መግለጫ ስለ አቶ ሞላ አስገዶምና የኤርትራ ተልእኮ በስፋት ተንትኗል። ለበርካታ ዓመታት በኤርትራ መንግሥት አማካይነት ሲደራጅ የነበረ የጥፋት ኃይል ብሔራዊ የመረጃና የደህንነት አገልግሎት በዚህ ኃይል ውስጥ ከነበሩ አገር ወዳድ ኢትዮጵያውያን ጋር ሚስጢራዊ የሆነ የግንኙነት ሥርዓት በመመስረት በተሰራው የተቀናጀ የኦፔሬሽን ሥራ አማካይነት በተደራጀ መልኩ ከነሙሉ ትጥቁና የሰው ኃይሉ ጋር መስከረም 1 2008 ዓ ም ወደ ሀገሩ እንደ ገባ የጋራ ጸረ ሽብር ኃይል አስታውቋል ይላል። በዚሁም መሠረት በቅርቡ የኤርትራ መንግሥትና ግንቦት ሰባት የተባለው አሸባሪ ጸረ ኢትዮጵያ ድርጅት ባዘጋጁት ኅብረት ስምምነት ላይ የስብስቡ ኮር ኃይል የሆነው ዴማት የተባለው ድርጅት ሊቀመንበርና በሻቢያና በግንቦት ሰባት የተመሠረተው ንቅናቄ ምክትል ሊቀመንበር በመሆን የተመረጠው ሞላ አስገዶም ከመንግሥት በተሰጠው ተልእኮ መሠረት ሌሎች አገር ወዳድ ጓደኞቹን በማሳመንና በማደራጀት የሻቢያን የጥፋት ተልእኮ ሲያከሽፉና አጠቃላይ ሂደቱን መንግሥት በሚፈልገው መንገድ ሲመሩት ከቆዩ በኋላ ግዳጃቸውን እጅግ አኩሪ በሆነ መንገድ ፈጽመው ኃይላቸውን እንዳለ ከነሙሉ ትጥቁ በመያዝ ወደ እናት ሀገራቸው ተመልሰዋል ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጸረ ሽብር ግብረ ኃይል የተሰጠው መግለጫ። አድማጮች በነገው ዕለት የአገር አድን የጋራ እንቅስቃሴ መግለጫ ደግሞ ምን እንደሚል ለመከታተል እንሞክራለን። ለዛሬው በዚሁ አበቃለሁ። ከምሽቱ ሦስት ሰዓት ከ20 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በኢትዮጵያና በዩናይትድ ስቴትስ መካከል ጥብቅ የምጣኔ ሀብት ግንኙነት ለመፍጠር በአዲስ አበባ የሚገኘው የአሜሪካ ኤምባሲ እየሰራ መሆኑ ታወቀ። በኢንዱስትሪ ዘርፍ የሚሰማሩ ባለሀብቶች የኢትዮጵያ መንግስት በርካታ ማበረታቻ ማስቀመጡም ተዘግቧል። የዩናይትድ ስቴትስ ባለሀብቶች በዘርፉ እንዲሳተፉም ተጠይቋል። መለስካቸው አመሀ ከአዲስ አበባ ተከታዩን ልኳል። ዛሬ አዲስ አበባ ሂልተን ሆቴል አስር የዩናይትድ ስቴትስ አሜሪካ ኩባንያዎችን እና ከሰባ የማይበልጡ የኢትዮጵያ ኩባንያዎችን ባገናኘው መድረክ ላይ በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሀስላክ ንግግራቸውን የጀመሩት ከጥቂት ወራት በፊት ፕሬዚዳንት ኦባማ በኢትዮጵያ ያደረጉትን ጉብኝት በማስታወስ ነበረ። ፕሬዚዳንቱ በዩኤስ አሜሪካ እና በአፍሪካ መካከል ስለሚኖረው ግንኙነት ያላቸውን ርእይም በአጭሩ ጠቅሰዋል። መንግስታቸውና በአዲስ አበባ የሚገኘው ኤምባሲም ይህንን ግንኙነት በተለይም ከኢትዮጵያ ጋር እንዲፈጠር ለሚፈለገው የኢኮኖሚ ትስስር በታላቅ ስሜትና በብርቱ ትጋት እየሰሩ ናቸው ብለዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲና የዩናይትድ ስቴትስ መንግስት የፕሬዚደንት ኦባማን የዩናይትድ ስቴትስ አፍሪካ ርእይ እውን ለማድረግ በርትተውና በታላቅ ስሜት እየሰሩ ናቸው። በአፍሪካና በተለይም በኢትዮጵያና ዩናይትድ ስቴትስ መካከል ያለው የንግድ ግንኙነት ጥብቅና ጥልቅ እንዲሆን ያለን ቁርጠኝነትም ይቀጥላል። ፕሬዚደንቱ በቅርብ ጊዜ እዚህ ያደረጉት ጉብኝት እንዳረጋገጠው ዛሬ የተዘጋጀው መድረክም በአፍሪቃ ፕሬዝዳንት ኦባማ የጀመሩት ከአፍሪቃ ጋር የመናገድ ውጥን ቁልፍ አካልና የቅርብ ጊዜ ጉብኝታቸውም ተከታይ ነው። በመድረኩ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አቶ ፍጹም አረጋ በበኩላቸው በስፍራው ለተገኙት የአሜሪካና የኢትዮጵያ ባለሀብቶች የማዋለ ንዋይ እድሎችን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ሀገሪቱ አላት ያሉትን እምቅ ሀብቶች በመዘርዘርም ይህንን እምቅ ሀብት በማልማት ባለ ሀብቶቹ በሰፊው እንዲሳተፉ ጠይቀዋል በተለይም ሀገሪቱ በሁለተኛው የእድገትና ለውጥ እቅዷ ልታስፋፋው በምትፈልገው የፋብሪካ ኢንዱስትሪ ቁልፍ ድርሻ ይኖራቸዋል ባሏቸው የኢንዱስትሪ መናኸሪያ ግንባታ ላይ ባለ ሀብቶቹ ትኩረት እንዲያደርጉ መክረዋል በዚህ በኩል ተሳትፎ ለሚያደርጉ ባለ ሀብቶች ደግሞ መንግስት የሚሰጠውን ማበረታቻ በዝርዝር ገልጸዋል። በተገነቡ የፋብሪካ ህንፃዎች የፋብሪካ ሥራ ለመስራት ብትፈልጉ ወይም በጋራ የኢንዱስትሪ መናኸሪያ ብትገነቡ አስር ዓመት የሚደርስ በትርፍ ላይ ከሚጨመር ግብር ነጻ ትሆናላችሁ። ይህ ማለት ማንም በዚህ ሀገር የሚገኝ የንግድ ተቋም ባገኘው ትርፍ ላይ 30 ከመቶ ከሚከፍለው ግብር ነፃ መሆን ማለት ነው። ለ10 ዓመት። አቶ ፍጹም አክለው እንዳብራሩት እንዲህ ያሉ የኢንዱስትሪ መናኸሪያዎችን ከአዲስ አበባ አርባ ኪሎ ሜትር ውጭ ለሚገነቡ ደግሞ ከትርፍ ግብር ነፃ የመሆኛ ጊዜው 15 ዓመት እንደሚሆን ገልጸዋል። ይህ ደግሞ በሀገሪቱ የተመጣጠነ እድገትና ልማት እንዲኖር ለማድረግ ነው ሲሉ አስረድተዋል። የአዲስ አበባ ንግድ ምክር ቤትና ዘርፍ ማኅበራት ፕሬዚዳንት አቶ ኤልያስ ገነቲ በበኩላቸው ደግሞ በእነዚህ በሚገነቡ የኢንዱስትሪ መናኸሪያዎች የሚደርሰው የኃይል አቅርቦት ዋጋ እጅግ ዝቅተኛ መሆኑ ባለሀብቶቹ ሊጠቀሙበት የሚገባ ዕድል መሆኑን ጠቁመው የአሜሪካ ባለሀብቶች በፍብረካ ኢንዱስትሪው ለመሳተፍ በጥብቅ እንዲያስቡበት ጠይቀዋል። የኢንዱስትሪ መናኸሪያዎች ልማትና በጣም በዝቅተኛ ዋጋ የሚቀርበው የኤሌክትሪክ ኃይል የሌሎች አፍሪካ ሀገሮች አንድ አምስተኛ የሚሆን ዋጋ ነው። በሀገሪቱ የኢንቨስትመንት አዋጅ የተዘረዘሩትን ለጋስ ለነዋይ ማበረታቻዎች ይበልጥ ያጎለብቷቸዋል። ይህን እድል በመጠቀምም ጎብኚዎቻችን በፋብሪካው ኢንዱስትሪ እንዲሳተፉ ከልብ እንዲያስቡበት እጠይቃለሁ። መድረኩ የተዘጋጀው አዲስ አበባ በሚገኘው የአሜሪካ ኤምባሲና በአዲስ አበባ ንግድ ምክር ቤትና ዘርፍ ማኅበራት ትብብር ነው። አስሩ የአሜሪካ ኩባንያ ወኪሎች ከዚህ በኋላ በርከት ያሉ ከሰሐራ ደቡብ የሚገኙ ሀገሮችን እንደሚጎበኙ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው እናመሰግናለን መሰግናለን በቀጣዩም የመጽሄቱ ትንታኔ ርዕስ እዛው አዲስ አበባ ይሆናል የምንቆየው በቋሚ የተኩስ አቁም ስምምነትና በሽግግር መንግስቱ የጸጥታ መዋቅር ላይ የሚመክር የደቡብ ሱዳን የጦር አዛዦች አውደ ጥናት በአዲስ አበባ እየተካሄደ ነው ይላል ትናንት የጀመረው ይህ አውደ ጥናት በደቡብ ሱዳን የሰላም ስምምነት መተግበር ወሳኝ መሆኑን ተገልጿል ሲል እስክንድር እስክንድር ፍሬው ተከታዩን ከአዲስ አበባ ጠናቋረ ቋሚ የተኩስ አቁም ስምምነትና የሽግግር መንግስቱ የጸጥታ መዋቅር ለአጠቃላዩ የሰላም ስምምነት መተግበር ቁልፉ ጉዳይ ነው። ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን በመክፈቻው እንደተናገሩት በሁለቱ ተቀናቃኝ ወገኖች መካከል የተፈረመው ስምምነት መሬት ላይ ወደ ተግባር እንዲለወጥ የምናደርገው የጋራ ጥረት መጀመሪያ ነው። ለዚህ ምክንያቱ ደግሞ ተኩስ የማቆም ስምምነቱና የሽግግር መንግስቱ የጸጥታ መዋቅር ጉዳይ ሌሎቹ ጉዳዮች ሁሉ የሚሽከረከሩበት ቁልፉና አብዩ ጉዳይ መሆኑ ነው። የተከበራችሁ ልዑካን በቀጣዮች ጥቂት ቀናት ከአገራችሁ የጸጥታ ሁኔታ አንጻር በስምምነቱ ላይ ሕይወት በመዝራት የምታሳኩት ከፍተኛ ጉዳይ ይጠብቃቸዋል። የደቡብ ሱዳን ተፋላሚ ወገኖች በዚህ አውደ ጥናት በግልጽ እንዲነጋገሩባቸው ከሚጠበቁት ነጥቦች መካከል የተኩስ አቁም ስምምነት መተግበሪያ ስልቶች፣ ጊዜ ሰሌዳ፣ እንደዚሁም በስምምነቱ መሰረት የጦር ኃይልን ማስወጣት ይገኙባቸዋል። ሁለቱ ወገኖች ጦራቸውን እንዲያስወጡ የሚጠበቁት ጁባን ጨምሮ ከዋና ዋና ከተሞች ጭምር ነው። የእነዚህ ከተሞች ጸጥታ እንደሚጠበቅ በስምምነቱ የተቀመጠውም በሶስተኛ ወገን መሆኑ ይታወቃል። ዋነኛው አደራዳሪ በዚሁ የመክፈቻ ንግግራቸው የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነቱን በመፈረማቸው በየምክር ቤቶቻቸውን በማጸደቃቸው አመስግነዋል። ስምምነቱ መፈረሙ ለደቡብ ሱዳን ሰላም ተስፋ የሚሰጥ ነው ብለዋል አምባሳደር ስዩም። ለሀያ ወራት የዘለቀውን የደቡብ ሱዳን ግጭት ያስቆማል የተባለው የሰላም ስምምነት በተፋላሚዎቹ ወገኖች የተፈረመው በቅርቡ ነው። ስምምነቱ ሰላሳ ወራት የሚቆይ የብሔራዊ አንድነት የሽግግር መንግስት እንደሚቋቋም ይጠቅሳል። በዚህ የሽግግር መንግስት ወቅት አዲስ ህገ መንግስት ይረቀቃል፣ አጠቃላይ ምርጫም ይካሄዳል። የተረጋጋ መንግስት እንደሚቋቋም፣ የመጨረሻው ሰላምም እንደሚመጣ የሚጠበቀው ከዚህ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ካገኘናቸው የስልክ አስተያየቶች ጥቂቶቹ እንስማ። በቅድሚያ እንኳን ለሁለት ሺህ ስምንት ዓመተ ምህረት አዲስ ዓመት አደረሳችሁ መላው የቪኦ የቮይስ ኦፍ አሜሪካ ሬዲዮ አዘጋጆች ታዳሚዎች በሙሉ እያልኩኝ የአዲስ ዓመት የመልካም ምኞት መገለጫዬን ካለሁበት አሜሪካ ሆኜ ልክ ያለሁ በድል ስቲፋኖስ ከሜርላንድ። ሀሎ ሱሴ ስሶቻችን እኔ ስሶቻም ሳትሆኑ የብዙሀኑ እንደው የብዙ የአማርኛ ቋንቋ ተናጋሪ ሱስ ሳትሆኑ አትቀሩም እና እኔ ምንድን ነው ዛሬ አንድ ሶስት ጥያቄዎች ግራ የሚያጋቡ ሶስት ጥያቄዎች ነበሩኝ እና ምን ትላላችሁ በእነዚህ ዙሪያ እና አንደኛው ምንድን ነው? እኔ ድሮም ድሮም ድሮም እኔ መቼ እንደው አንገታችን ቀና እናደርጋለን የሚል ሀሳብ ነበረኝና በአባይ ዙሪያ ነው ይሄንን እምላችሁ። ትናንትና ደግሞ በሰማሁት ዜና ላይ እንዳሰብኩትም አልቀረም በግብፅ ባለሥልጣናትና በሱዳን ባለሥልጣናት ላይ ማስታከኩ ተገቢ ነው ብዬ አልገምትም። ኢትዮጵያ ራሷን የቻለች ምሁራን ያሏት ራሷን የቻለች ሀገር ድንቅዬ ብርቅዬ ሀገር እያለችን እነሱ መግለጫ በሰጡት የተሳሳተ መግለጫ እንዴ? የግብፅ መንግስት የተሳሳተ መግለጫ ቢሰጥ ለግብፅ ሕዝብ ነው እንጂ ለኢትዮጵያ ሕዝብ ነው እንዴ? ለምን በነዛ ያስታክካሉ? አንዱ ጥያቄ ነው። ድሮስ ኢትዮጵያ በሙስና የታጠረች በዚህ ዙሪያ ምንም ልላችኋል ችልም። እኔ ግራ ነው የገባኝ። አንድ ነገር ስንሳሳት ወይም አንድ ነገር ስናጣ በሌላ ነገር ማላከክ ልምዳችን ነው። ይሄ ተፈ- ይመስል በቃ ልምዳችን ነው፣ ልምዳችን አድርገነዋል። ሌላው ምንድን ነው? በሴሪያ እንትን ስደተኞች አካባቢ ነው፣ በየአካባቢው በሚሰደዱ ስደተኞች። እውነት እንደው የሴሪያን መንግስት አንድ ፕሬዚዳንትን ቆንጥሮ ማውጣት አቅቶት ነው? የአውሮፓ ህብረት ወይም ደግሞ ጀርመን፣ አሜሪካም ቢሆን አቶ ማህሪና ፍቃደ እሸዋቅ እና ሲከራከሩ ባሉላ ዝግጅት ላይ ሰምቼ፣ አቶ ማህሪ የኢትዮጵያ መንግስት የሚያተኩረው ልማት ላይ ነው ተባለ። ጥሩ ግን ልማት ላይ የሚያተኩረው አንደኛ ልማት ጥያቄ ስለማያመጣ ነው፣ ስለ ስልጣን ጥያቄውን ለመሸሽ ነው እንጂ ልማትና ዲሞክራሲ የሚለያዩ አይደሉም። ፍትህን ያል ለምሳሌ በአሁኑ ሰዓት የሁሉ ፍትህ መዛዛት ያለው የፖለቲካ ጥያቄ ለማፈን ስለሚባል ነው። ሰው አይረዳውም በሚል ወይ ደግሞ የሚጠይቀን የለም በሚል ዝም ብሎ አስራ አንድ ሁለት አስራ አንድ ፐርሰንት አስራ አንድ ፐርሰንት ለመሆኑ አስራ አንድ ፐርሰንት እኮ አድጎ ሌላ አስራ አንድ ፐርሰንት እየተባለ በያመት እኮ እስካሁን ባለፉት አስራ አንድ አመት እኮ ብዙ እድገትና ብዙ ለውጥ ሊኖረው ይገባ ነበር። በኤሌክትሪክ፣ በመድኃኒት ሰው በኑሮ በገንዘቡ መግዛት አቅም በስራ ብዛት ኢትዮጵያውያን እየተሰደዱ ነው። ለአስተያየቶቻችሁ እናመሰግናለን። ሌሎቻችሁም አስተያየቶች ካሏችሁ በተዘዋዋሪው የስልክ መስመር 2022059942 መላካችሁን አትዘንጎ። የውስጥ መስመሩ 14 ነው። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክና በትዊተር ደግሞ ቪኦኤ አማሐሪክ ብላችሁ ተከተሉን። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው። አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ያመለክታል። ቀዳሚው የዚህ ክፍል ቀዳሚ ዝግጅት ሳምንታዊ ስፖርት ዝግጅት ነው። አዘጋጅና አቅራቢ ሰለሞን ክፍል እንደምናምሽታችሁልኛል። የተከበራቸው አድማጮቼ ሳምንታዊውን አጠር ያለ የስፖርት ፕሮግራም ይዘን ቀርበላል። የመስክ ቴኒስ፣ ሩጫና እግር ኳስ ዜናዎች ያሉን፣ አብራችሁን ቆዩ። በ15 ምተኛው የዓለም አትሌቲክስ ሻምፒዮና ባሳየችው ድንቅ ብቃት የአዲዳስ የወርቅ ጫማ ተሸላሚ አትሌት አልማዝ አያና በሪዮ ኦሊምፒክ በሁለት የሩጫ ውድድሮች ለመሳተፍ ማቀዷንም አስታውቃለች። አትሌቷ በአዲሱ ዓመት መለወጫ ዋዜማ እንደተናገረችው የኢትዮጵያ ሕዝብ ያደረገልኝ ድጋፍና ማበረታታት ለዚህ ውጤት አብቅቶኛል። ወደፊትም ለተሻለ ውጤት እዘጋጃለሁ። ከ5000 በተጨማሪ በ10000 ሜትር ሩጫ ውድድርም እሳተፋለሁ ብላለች። አትሌት አልማዝ ለሕዝብ ያላትን መልካም ምኞትም ገልጻለች። እና በጣም ወዳቸዋለሁ፣ በጣም ያከብራቸዋለሁ። እኔም እንኳን ለሁለት ሺ ስምንት በሰላም አደረሳችሁ። እኛማ አትሌት አልማዛያናን እና ሌሎቹንም የኢትዮጵያ ስፖርተኞች በሙሉ እንኳን አደረሳችው የመልካም ውጤት አመት እንላለን። በመስክ ቴኒስ የስፖርት ዜና፣ ሴርቢያዊው ኖቫክ ጆኮቪች ትላንት ማታ በዩኤስ ኦፕን አሸንፎ ዋንጫውን ወስዷል። የስዊዘርላንዱን ሮጀር ፌዴረርን ነው ያሸነፈው። ጆኮቪች ቀደም ሲል በዚህ ዓመት የኦስትሬሊያ ኦፕንና ዊምብልደን አሸናፊ መሆኑ ይታወቃል። በታሪክ ፌዴረርን የመሰለ ድንቅ ተጫዋች አላየሁም ሲል አድንቆታል ተጋጣሚውን ጆኮቪች። ለቀሪው የእግር ኳስ ስፖርት ዜና አድማጮች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል አስተላልፋቸዋለሁ። ገዛኝ መስመሩ ያንተ ነው። አመሰግናለሁ ሰለሞን። በወዳጅነትና በአውሮፓ ዋንጫ ማጣሪያ ጨዋታዎች ለሳምንት ተቋርጦ የነበረው የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ቀጥለው ተካሂደዋል። በተወዳጁ እንግሊዝ ፕሪሚየር ሊግ ሲጀምር፣ በአምስተኛ ሳምንት ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ሌስተር ሲቲ ድል ቀናቸው፣ የአምናው ሻምፒዮን ቼልሲ እና ሊቨርፑል ሽንፈትን አስተናግደዋል። በተለይ ማንቸስተር ሲቲ ሁሉንም አምስቱንም ጨዋታ ማለት ነው በማሸነፍ በአስራ አምስት ነጥብ የበላይነቱን ሲያጠናክር አንድ ግብ ያልተቆጠረበት መሆኑ ደግሞ የተከላካዩን መስመር አይበገሬነት አስመስክሯል። ክርስቲያን ፓላስን ነው በሜዳው ድረስ ሄዶ አንድ ለባዶ ያሸነፈው። አቻ መለያየታቸው ነው ዛሬ ሲቲ ነጥብ ይጥላል እየተባለ ባለበት ባለቀ ሰዓት አንድ ጎል በማስቆጠር ሙሉ ነጥብ መያዝ ችሏል። በጥሩ አጀማመር የተነሳው ሌስተር ሲቲ ባስቶን ቪላ ሁለት ለባዶ ቀድሞ ቢመራም የጨዋታውን ሚዛን ቀልብሶ ቀይሮ ማለት ነው ሶስት ለሁለት አሸንፎ በመውጣት ደረጃውን አስጠብቋል። ማንቸስተር ዩናይትድ የምን ጊዜም ተቀናቃኙ ሊቨርፑልን ሶስት ለአንድ በመርታት ጥንካሬውን አሳይቷል። በተለይም በውድ ዋጋ የተገዛው የአንቶኒ ማርሻል አስደናቂ ብቃት ሁሉንም አስገርሟል። የሊቨርፑሉን ተከላካዮች ግራ ጋብቶ የአስቆጠራት ጎል ለተጫዋቹ የወጣበትን ገንዘብ ይገባዋል አሰኝቷል። የቀድሞ ሴሪ ሄንሪን የሚተካ ወጣት እንደሚሆንም በሰንቤ ወለታል። ዋልኮትና ዢሩድ ባስቆጠሯቸው ጎሎች አርሴናል ስቶክ ሲቲን ሁለት ለባዶ እንዲያሸንፍ አድርጎታል። የአምናው ሻምፒዮን ቼልሲ በኤቨርተን የደረሰበትን ሶስት ለአንድ ሽንፈት የቁልቁለት ጉዞውን እንዲቀጥል አድርጎታል። ናስ ስሚዝ ነው በቼልሲ ጎል ላይ ሶስቱንም በማግባት ሃትሪክ ያስመዘገብ ነው። ኖርዊች ሲቲ በበርምግን ሶስት ለአንድ ቶተንሃም ሰንደርላንድን አንድ ለባዶ አሸንፈዋል። ዛሬ ዌስትሀም ዩናይትድ እና ኒውካስል ዩናይትድ ይጫወታሉ። በደረጃ ሰንጠረዡ በደረጃ ሰንጠረዡ አናት ላይ አስራ አምስት ነጥብ ማንቸስተር ሲቲ የመራ ሲሆን ሌስተር ሲቲ በአስራ አንድ ሁለተኛ ነው። ማንቸስተር ዩናይትድ እና አርሴናል በጎል ተበላልጠው በኩል አስር ነጥብ ሶስተኛና አራተኛ ናቸው። ወደ ስፔን ላ ሊጋው ስንመለስ የስፔን ላ ሊጋ ሶስተኛ ሳምንት ላይ ደርሷል። አያሏንም ባርሴሎና እና ሪያል ማድሪድ መሪነታቸውን ከወዲሁ የጨበጡበትን ድል አስመዝግበዋል። ሪያል ማድሪድ ኤስፓኞልን በግማሽ ደርዘን ጎል አጥምቆ ሲያሸንፍ ክርስቲያኖ ሮናልዶ የጎል ማግባት ፍላጎቱ አፒታይቱ ተከፍቶለት አምሽቷል። በሪያል ማድሪድም ከተመዘገቡት ስድስት ጎሎች አምስቱን ያዘነበው ክርስቲያኖ ሮናልዶ ነው። በሪያል ማድሪድ ክለብ ታሪክ በአንድ ጨዋታ አምስት ጎል ያስመሰገበ ተጫዋች ብቸኛው ባለታሪክ ክርስቲያኖ ሮናልዶ ብቻ መሆኑን ላሊጋው ሰሞነኛ ወሬ ሆኗል። ባርሴሎና አትሌቲኮ ማድሪድን ሁለት ለአንድ በረታበት ጨዋታ ኔይማር በቅጣት ምት ሜሲ በጨዋታ ለባርሴሎና አስቆጥረዋል። ሜሲ የሁለተኛ ልጁን መወለድ ተከትሎ ልምምድ ባለመስራቱ በተጠባባቂ ወንበር ላይ ነበር። የአትሌቲኮ ጫላ እየበረታ ሲመጣ ግን በስልሳኛው ደቂቃ ሜሲ ተቀይሮ እንደገባ በተደረገው በአስር ደቂቃ ልዩነት ባርሳ ያሸነፈባትን ሁለተኛ ጎል አስቆጥሮ ሁሉን ለድል አብቅቶታል። አሸንፈን ለመውጣትም ሆነ ነጥብ የመጋራት እድል ነበረን። ሆኖም ወፍ ተቀይሮ ከገባ በኋላ ተሸንፈናል። የጨዋታውም አዝማሚያ ተቀይሯል ብለዋል የአትሌቲክ አሰልጣኝ ዲያጎ ሲሞኔ። ቫሌንሺያ ስፖርቲንግ ጊዮንን አንድ ለባዶ ሲረታ ሌቫንቴና ሲቪያ ነጥብ ተጋርተው ወጥተዋል። ሌሎች ጨዋታዎችም ተካሂደዋል። እንደተባለውም ባርሴሎና በነጥብ ሲመራ ሪያል ማድሪድ እና ኤባር ከሰባት ነጥብ ሁለተኛና ሶስተኛ ሆኖ ይከተላሉ። በጀርመን ቡንድስ ሊጋ የአራተኛ ሳምንት ጨዋታ መሪዎቹ ቦርሺያ ዶርት ሙንድና ባየር ሙኒክ ተጋጣሚዎቻቸውን ያቸውን አራት ለሁለትና ሁለት ለአንድ በመርታት የደረጃ ሰንጠረዡን በመሪነት ጨብጠዋል። ሁለቱም በኩል አስራ ሁለት ነጥብ እየመሩ ሲሆን ቦርሺያ ዶርት ሙንድ ግን በጎል ይበልጣል። የጣሊያን ሴሪያውን ሶስተኛ ሳምንት ጨዋታዎች ተጠናቀዋል። የኢንተር ሚላን ኤሲ ሚላንን አንድ ለባዶ አሸንፎ በዘጠኝ ነጥብ በሴሪያ አዋላት ላይ ተቀምጧል። ገዛህኝ ጽዮን፣ መስቀልን አመሰግናለሁ። በዚሁ የምሽቱን ፕሮግራም እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰለሞን ክፍሌን ለስፖርት ዘገባው እናመሰግናለን። የአሜሪካ ድምጽ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈው ስርጭት ይቀጥላል። አፍሪካ ነክ ርዕሶች ነው ተከታዩ ሳምንታዊ ዝግጅት። ኢቦላ በምዕራብ አፍሪካ ከሁለት ዓመታት በፊት ከተዛመተበት ጊዜ አንስቶ ከ28 ሺህ በላይ የሚሆኑ ሰዎች በበሽታው ታመው 11 ሺዎቹ አልቀዋል። አንድ አዲስ ዘገባ የኢቦላ በሽተኞችን በማከም ረገድ ስለነበረው ችግር፣ አለመግባባትና ውስብስብነት ይገልጻል። የእንግሊዝኛ ክፍል ባልደረባችን ጆ ዲካፖዋ ዘገባውን በማውጣት ረገድ በዋንነት የመሩትን የሴራሊዮን ውስጥ ከሕፃናት መርጃ ድርጅት ጋር ይሰሩ የነበረ ፖል ድሂልሂንን አነጋግሮ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች። ምዕራብ አፍሪቃ ውስጥ ኢቦላ ከሁለት ዓመታት በፊት መስፋፋት በጀመረበት ወቅት እጅግ በጣም የተጎዱት ሀገሮች ጊኒ፣ ላይቤሪያና ሲራሊዮን እንደነበሩ የሚታወቅ ነው። የሶስቱም ሀገሮች የጤና ጥበቃ ስርዓት የዛን ያህል ክብደትና መጠን ላለው በሽታ መዛመት ያልተዘጋጀ ስለነበረ ሊቋቋመው አልቻለም። ቢኤምጄ በተባለው የህክምና መጽሔት ላይ የወጣ ዘገባ ታዲያ የ33 ዓመት ዕድሜ የሆነ የምዕራብ አፍሪቃ ተወላጅ በሽተኛ አስፈላጊው ሕክምና ቢደረግለትም ከ17 ቀናት የሕክምና ጥረት በኋላ እንደሞተ ይገልጻል። ዘገባውን በማቅረብ ረገድ የዋናነትን ቦታ የያዙት በዶክተር ፖል ዲሊዮን አመራር የቀረበው ዘገባ ታዲያ በሽተኞች የመዳን ዕድላቸው የጠበበ ከሆነ ጥሩ እንክብካቤ ማግኘት ያለባቸው ጊዜ መሆኑን ያስገነዝባል። በበለጸገው ዓለም እንዲህ አይነቱ ሁኔታ ሲከሰት ከህክምና የሚጠበቀው የአሟሟታቸው ሁኔታ የተሻለ አያያዝ እንዲኖረው ማድረግ መሆኑን ዘገባው ያወሳል። የአንድ ሰው ሕይወት የሚያበቃበት ደረጃ ላይ መድረሱን ስንገነዘብ በተቻለ መጠን ስቃዩ እንዲቀልለት የተቻለንን ሁሉ ማድረግ ይገባናል። ድልዮን የህክምና ትምህርት ቤት ተማሪ በነበሩበት ወቅት ሴራሊዮን ይሰሩ ነበር። በአሁኑ ወቅት ግን ካናዳዊው ሐኪም ሳስካቸዋን የህክምና ማህበር በተባለው የገጠር የረድኤት ፕሮግራም ያገለግላሉ። የጥናቱ ዘገባ እንደሚለው የኢቦላ በሽታ የተለያዩ የህክምና ሰራተኞች በቂ ህክምና አቅርቦት በሌለበትና ልዩ በሆነ ሁኔታ ሲያገለግሉ፣ በርካታ አለመግባባቶችና የስራ ስነስርዓት ችግሮች ሊከሰቱ ይችላሉ በተለይም በኢቦላ ህክምና ማዕከል ሲሆን የህክምና ሰራተኞችን ምን ያህል እንደሚነካ ዘገባው ሲያስረዳ በህክምና ረገድ ብቻ ሳይሆን የግል ግንኙነትንም እንደሚያቃቅር ዘገባውን በዋናነት ያቀረቡት ፖል ድኒዮን ገልጸዋል። የኢቦላ ህክምና በሚደረግበት አካባቢ የተለያዩ ባህሎች ድብልቅ እንዳለበት ድኒዮን ጠቁመዋል። ዊ ሀቭ ኪዩበንስ ካናዲያንስ ብሪትሽ ሲራሊዮኒያን ናሽናልስ ኩባውያን ካናዳውያን እንግሊዛውያንና ሲየራሊዮናውያን አብረን ነበር የምንሠራው። ሁላችንም በሕክምናው ተግባር እንሳተፍ ነበር። ስለሆነም የተለያየ ባህላዊ ግንዛቤ ነበረን። ኩባውያን ለስድስት ወራት ያህል እዚያው ስለነበሩ ብዙ የሕክምና ዕውቀት ቀስመው ነበር። ከዚያ ሌላ ደግሞ የእንግሊዛውያኑና የካናዳውያኑ አመለካከት አለ። ሲየራሊዮን ደግሞ እኛ የሌለን የራሳቸው የሆነ ባህላዊ ግንዛቤ አላቸው። የኢቦላ ህሙማንን በሚመለከት ውሳኔ ማድረጉ ከባድ እንደነበር የህፃናት መርጃ ድርጅት ያወጣው ዘገባ ጠቅሷል። በዘገባው መሰረት በህክምናው ተግባር የተሰማሩት ባለሙያዎች ከተለያዩ ቦታዎች ከመሆናቸው የተነሳ ትልቅ ያለመርካት ስሜት ሰፍኖ ነበር። ከህክምና ሰራተኞቹ ብዙዎቹ ለኢቦላ በሽተኞች የህክምና እርዳታ ማድረጉ የበሽተኞችን ስቃይ ጊዜ ማራዘም ካልሆነ በስተቀር የሚያመጣው ለውጥ የለም የሚል እምነት እንደነበራቸው ዘገባ አውስቷል። እንዲህ አይነቱ አመለካከት ሁኔታዎች ከባድ እንዲሆኑ ማድረጉን ዘገባው ሲገልጽ፣ እንዲህ አይነት የህክምና አመለካከት በእጥፍ ከባድ የሚያደርገው የህክምና ሰራተኞቹ ሞት ከማያመልጣቸው ህሙማን ጋር መስራታቸው ብቻ ሳይሆን የህክምና ውሳኔ ላይ ለመድረስ የሚያስችላቸው የህክምና መመሪያ እጥረት ባለበት ሁኔታ የሚጣጣሩ መሆናቸው ነው ይላል። ዶክተር ድሊዮን ምዕራብ አፍሪቃ ውስጥ ይሰሩ የነበሩት በብሪታንያ የልጆች መርጃ ድርጅት ስር ሆነው ሲሆን የኢቦላ በሽተኞችን በማከሙ ተግባር ትምህርት መቅሰማቸውን ገልጸዋል። ከሁሉም ጋር ቀድሞ ተገናኝቶ መነጋገር ለህልፈት የተቃረቡ ህሙማንን ለመንከባከብና ሊደርስባቸው የሚችለውን ስቃይ ለማቅለል እንዲሁም ህክምናውን መቼ ማቆም እንደሚያስፈልግ ለመወሰን የሚጠቅም ይመስለኛል የራሳችን የሆነ የህክምና መመሪያ ነበረን ሁሉም ይስማማሉ ብለን ባይሆንም ማድረግ ያለብን ይህ ነው በሚለው ላይ አብሮ የመራመድ ሁኔታ ነበር የምትተማመንበትና መልስ ይሰጠኛል ብለህ የምታምንበት ሰው መኖሩ አስፈላጊ ነውና የዓለም የጤና ድርጅት ለወደፊቱ የኢቦላ በሽታ ቢከሰት በአሁኑ ወቅት ከተሰጠው በበለጠ ፈጣን ምላሽ ያገኛል ይላል። የተሻለ ውጤት የሚያስገኙ መድኃኒቶችና ክትባቶች ለማግኘት አበራታች ጥናትና ምርምሮች በሚታዩበት በአሁኑ ወቅት ለወደፊት ኢቦላ በሽታ ቢከሰት በአጭር ጊዜ ለመቆጣጠር እንደሚቻልና ወረርሽኙን ብዙ ህይወት በማያጠፋበት ሁኔታ ለመግታት እንደሚቻል ባለሥልጣኖች ተስፋቸውን ገልጸዋል። አድማጮች የኢቦላ ህሙማንን በማከሙ ተግባር ስለነበሩት ችግሮች የሚገልጸው ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ክብራትና ክብረን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በዚህ ሰዓት በየሳምንቱ የሚቀርበው የጤና ዝግጅት ነው። አዘጋጅና አቅራቢ ሰለሙን አባተ። በአፍሪቃ ከሰሐራ በስተደቡብ ባሉ ግድቦች አካባቢ የሚኖረው ሰው ከሌሎች አካባቢዎች ይልቅ በአራት እጥፍ ለወባ የተጋለጠ መሆኑን ሰሞኑን የወጣ የጥናት ሪፖርት አመልክተዋል። በዚሁ የአህጉሪቱ ክልል ውስጥ ወደፊትም ተጨማሪ ግድቦችን የመስራቱ ሀሳብ ጠንካራ በመሆኑ ለወባ የሚጋለጠው ሰው ቁጥር በየአመቱ በአስሮች ሺሆች እንደሚጨምር ሪፖርቱ አስጠንቅቋል። ጆዲ ካፓ ያጠናቀረው ዘገባ አለ። ማላሪያ ጆርናል በሚባለው የወባ ነክ ጉዳዮች መጽሔት ላይ የወጣው ሪፖርት አፍሪካ ውስጥ በተለይ ከሳሃራ በስተደቡብ የተዘረጉ 1270 የሚሆኑ ግድቦችንና አካባቢዎቻቸውን አጥንቷል። ሕትመቱ ባወጣው ካርታ የግድቦቹን ይዞታ ከወባ ስርጭት መጠን ጋር አነጻጽሮታል። በእነዚያ ግድቦች አጠገብና አቅራቢያ የሚኖር ወደ አንድ ሚሊዮን የሚሆን ሰው እስከ ያዝ ነው የአውሮፓ 2015 ዓመት መጨረሻ በወባ እንደሚያዝ አመልክቷል። ከሪፖርቱ አዘጋጆች አንዱ የሆኑት የዓለም አቀፍ የውሃ አያያዝ ኢንስቲትዩት ባልደረባው ማቲዩ ማካርትኔ ለቪኦኤ ማብራሪያ ሰጥተው ነበር። ግድቦች ለቢምቢ መራባት አመቺ ሁኔታዎችን እንደሚፈጥሩ አረጋግጠናል። የሐይቆቹ ዳርቻዎች ለዚህ ተስማሚ በመሆናቸው በየማጠራቀሚያው ዙሪያ ወባ አስተላላፊ የሆኑ ብንቢዎች እየተበራከቱ ይሄዳሉ። ግድቦቹ የውሃ ፍሰት እንዲያዘግም ያደርጋሉ ወይም ያቆሙታል። በዚያ ላይ ዳርቻዎቹ ጥልቀት የሌላቸውና አካባቢዎቻቸውም እርጥብ ናቸው። ጥናቱ ከሰሃራ በስተደቡብ ሊገነቡ የታቀዱ 78 ተጨማሪ አዳዲስ ግድቦችን አዝማሚያም አካቷል። ከሳሃራ በስተደቡብ ላለው አፍሪካ ማኅበራዊ ልማትና የምጣኔ ሀብት እድገት ብዙ ግፊት አለ። ከዚያ ጥረት ውስጥ የሚበዛው ደግሞ የአዳዲስ ግድቦችን ግንባታ ሐሳብ የሚያራምድ ነው። እነዚያ በውጥን ያሉ 78 ግድቦች ሁሉም ከተገነቡ ይላል የነ ማካርትን የጥናት የአዳዲስ የወባ አጋጣሚዎች በ56 ሺህ ያሻቅባሉ። በመሆኑም የወባ ጉዳይ በልማት እቅዶች ውስጥ ግምት ውስጥ መግባት እንደሚኖርበት መካርትን ያሳስባሉ። የግድቦች ስራ አስኪያጆች፣ እቅድ አውጪዎች፣ የውሃ ሀብት ልማት ባለሙያዎች ሁሉ እየገነቡ ያሉት መሰረተ ልማት ለወባ መስፋፋት ያለው ትርጉም ወይም አስተዋጽኦ እንደሚያበረክት ማወቅ እንዳለባቸው እናሳስባለን። በመሆኑም እነዚህን መዘዞች ለመቀነስ ብዙ መጣር ይጠበቅባቸዋል። ጥናቱ በርካታ ሀሳቦችንም አቅርቧል። ተጽዕኖዎችም ወይም ደግሞ ጉዳቶችን መቀነስ የሚቻልባቸው አካሄዶች አሉ። ልማዳዊ አሰራሮችም አሉ፣ አጎበር መዘርጋትን፣ ቤቶች ውስጥ መድኃኒት መርጨትን የመሳሰሉ ሌሎችም መላዎች አሉ። ለምሳሌ በሐይቆቹ አካባቢ ለቢንቢ መራባት አመቺ የሆነውን የውሃ ልክ ወይም ጥልቀት መለወጥ ወይም ማሻሻል እነዚያ አካባቢዎች ሲደርቁ የቢንቢ እንቁላልና እጩዎችን በየዓመቱ ውስጥ በተወሰነ ጊዜ ይሞታሉ። ሌላው ዘዴ ደግሞ የቢምቢ እጩዎችን የሚበሉ የአሳ ዝርያዎችን በሐይቆቹ ዳርቻዎች ላይ ማርባት ነው። እጅግ የበዛው የወባ ችግር ሊፈጠር የሚችለው በግድቦቹ ዙሪያ እስከ አምስት ኪሎ ሜትር በሚደርሱ አካባቢዎች ላይ ነው። ይህ ርቀት ደግሞ የወባ ተውሳክን ወይም ፕላስሞዲየም ፋልሲፓረም የሚባለውን ጥገኛ ሕዋስ የተሸከመች ቢንቢ ልትበር የምትችልበት የርቀት ልክ ነው። ትልቁ ስጋት ያለው ወባ ወቅት ጠብቆና የዝናብ ጊዜን ተከትሎ የሚከሰትባቸውና ድንገት የሚስፋፋባቸው የሚዋዥቁ ወይም ያልተረጋጉ በሚባሉ አካባቢዎች ላይ ነው። መካርትኔ በአጽንኦት እንደሚሉት ለቢምቢ መራባት አመቺ የሆኑት ግዙፍ ግድቦች ብቻ አይደሉም። አነስተኛ ግድቦች ወይም ውሃ ማቆሪያዎች፣ ኩሬዎች፣ ለውሃ ማጠራቀሚያነት የሚውሉ ግዙፍ በርሜሎች፣ ረግረጋማ አካባቢዎች፣ የተፈጥሮ ሐይቆች ሁሉ ለቢንቢ መኖሪያነት የተመቹ ናቸው። በእርግጥ በግዙፍ ግድቦች ምክንያት የሚከሰተው ጫና ተነጥሎ ሲታይ ግዙፍ ቢሆንም ከአጠቃላይ ዓመታዊ ቁጥር ጋር ሲታያይ እጅግ በጣም ትንሽ ነው። በአመት 145 ሚሊዮን ሰው ነው በመላ ከሳሐራ በስተ ደቡብ ያለ አፍሪካ በወባ በአመት የሚታመመው። መካርትኔ ግድቦቹን መንግስታት ለማልማት ባላቸው ቀልብ ውስጥ ግዙፉን ቦታ የሚይዙ ናቸው ይሏቸዋል። ይሁን እንጂ በግድቦቹ አካባቢ በሚኖረው ሰው ስቃይ ሕይወትም መጥፋት ክፍያ የሚታሰብና የሚዘረጋ ልማት አግባብነት ያለውን ሥነ ምግባር የተከተለ አይመስለኝም ብለዋል ማካርትኔ አክለው ዶክተር ሳሙኤል አያሌው ለንደን እንግሊዝ ውስጥ በወባ ላይ በሚካሄደው ጥናትና ምርምር ውስጥ እየተሳተፈ የሚገኝ ወጣት ተመራማሪ ነው። ይኸው በወባ ጥገኛ ተሐዋስያን ላይ የሚካሄደው ምርምር ህዋሱ መድኃኒቱን መቋቋም ሲጀምር ፈጥኖ ለማወቅና መፍትሔ ለማፈላለግም የሚያስችል ውጤት ያስገኛል ተብሎ ታስቧል። ግርማይ ገብሩ ዶክተር ሳሙኤል አያሌውን መቀሌ ላይ አግኝቶ አወያይቷል። ስሜ ሳሙኤል አያሌው ይባላል። ተወልጄ ያደግኩት በጎንደር አካባቢ ደብረታወር በሚባል ከተማ ነው። ከ12ተኛ ክፍል ትምህርት እንደጨረስኩም ወደ መቀሌ ዩኒቨርሲቲ ተመድቤ የኢንዱስትሪያል ምህንድስና ትምህርት ለአምስት ዓመት ተከታተልኩኝ። ያንን እየተማርኩ ያለው የኢትዮጵያን ወጣቶች ትምህርት አጋዥ ድርጅት ወይም ደግሞ ኢትዮጵያን ዩዝ ኤጁኬሽናል ሰፖርት እና የአፍሪካን ችልድረንስ ኤጁኬሽናል ሰፖርት የሚባሉ ሁለት የእንግሊዝና የኢትዮጵያ መሰረት ያላቸው ወጣቶችን የሚያግዙ ተቋማት ጋር ተዋወቅኩኝ። ከዛ ደግሞ በእነሱ እገዛ ወደ እንግሊዝ ሀገር ሄጄ ለማስተርስ ትምህርት ለመማር በቃው። መጀመሪያ ሌስተር ነበር የሄድኩት። ከዛ ካምብሪጅ ዩኒቨርሲቲ ደግሞ ሄጄ ሁለተኛ ማስተርስ ተማርኩኝ። ከሱ በኋላ ደግሞ እዛው ካምብሪጅ ዩኒቨርሲቲ የፒኤችዲ ትምህርቴን ወባ ምርምር ላይ ለማድረግ ችያለው እና አሁን በቅርብ ጊዜ እሱን ጨርሼ በለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን ከፒኤችዲ በኋላ ያለ ምርምር አሁንም በወባ በሽታ ላይ እያረኩኝ ይገኛለሁ። እስካሁን ድረስ ጥቅም ላይ እየዋለ ያለው የወባ መድኃኒት በተለይ በአንዳንድ አካባቢዎች እየሰራ አይደለም። ምክንያቱም የወባ ተህዋሲያን መድኃኒቱን ለምደውታልና ነው። ቢሆንም በአሁኑ ሰዓት ዶክተር ሳሙኤል አያሌው እየተሳተፈበት ያለው ምርምርና ጥናት ይህንንን ችግር የሚፈታ ውጤታማ ስራ መሆኑን ተገልጸዋል። በዓለም ዙሪያ ያሉ የወባ ህዋሳትም እያሰባሰብን የእነሱን ደግሞ እንግዲህ ዲኤንኤ የሚባለውን ወይም እያንዳንዱ ህይወት ያለው ነገር ውስጥ መልእክት የሚተላለፍበትን መንገድ የህዋሷን እና የምናደርገው ምንድነው ነው ከታመሙ ሰዎች ደም ይወሰድና፣ ከደም ውስጥ ደግሞ የወባዋን ተህዋስ አውጥተን ከህዋሷ ውስጥ ደግሞ እሷን በመተርተር ዲኤንኤ የሚባለውን ያንን ነገር እንፈልገዋለን። ከዛ እሱን ምንድን ነው ልዩነቱ የሚለውን እናጠናለን ማለት ነው። እና ከተለያየ አለም ዙሪያ ያሉትን እነዚህ ተህዋሲያን ልዩነታቸው ምንድን ነው? አንዳንዶቹ መድኃኒቱን እየሰራ አይደለም፣ አንዳንድ አካባቢዎች ላይ፣ ሌሎች አካባቢዎች ላይ ብዙ ሰዎች ይሞታሉ። እና የዛ ሁሉ ልዩነት ያለው በብዛት እንግዲህ ያች ህዋሷ ባህሪዋን ስትቀይር ነው። እና ስትቀይር ደግሞ የሚታወቀው ዲኤንኤ የምንለው ነገር ላይ ነው ማለት ነው። እና እሱን ለማወቅ ነው ጥረት እያደረግን ያለ ነው። አሁን የምንጠቀማቸው መድኃኒቶች ድራግ ሬዚስታንስ የሚባለው ወባዋ መድኃኒቱን መቋቋም ስትጀምር ቶሎ ብለን ማወቅ እንችላለን። በእንደዚህ አይነት አዳዲስ ጥናት በጣም ዋና ችግር እየሆነን ያሉ አሁን የምንጠቀመውን ትልቁን ዋናው መድኃኒት በተለይ ሳውዝ ኢስት ኤዥያ የሚባሉ አካባቢዎች አሁን እነሱ እየተቋቋሙት መጥተዋል። ክሎሮኪን ኩኒን የምንለው መድኃኒት በጣም ጥሩና ውጤታማ የነበረ መድኃኒት በአሁኑ ጊዜ ጥቅም የለሽ ሆኗል፣ አይሰራም። ምክንያቱም የወባ ተዋሳያን ለመዱት። እና እንደዛ እንዳይፈጠር አስቀድመን ካወቅ ነው ግን መቆጣጠር ይቻላል። እንደዛ ለማድረግ አዳዲስ መድኃኒቶችን ለመፈለግ አዳዲስ ደግሞ ክትባቶችን ለመፈለግ የጄኔቲክ ጥናቱ በጣም አስ ፈላጊ ነው ማለት ነው። ዶክተር ሳሙኤል አያሌው አሁን የደረሰበት ከፍተኛ ደረጃ ላይ እንዲደርስ እንግሊዝ አገር የሚገኝ አሴት የተባለው በትምህርት ዙሪያ የሚሰራ ድርጅት እንዲሁም በዚሁ ድርጅት አጋዥነት በኢትዮጵያ የተቋቋመው አይስ ማለትም ትምህርታዊ እገዛ ለኢትዮጵያውያን ወጣቶች የተባሉት ድርጅቶች አግዘውታል። አሴት በጣም ጥሩ ስራ እየሰራ ነው ያለው። እንግሊዝ ሀገር ውስጥ ነው መሰረት ያደረገው። ሁላችንም በፈቃደኝነት የምንሰራው ስራ ነው። መስራች የሆኑት ሰው ዶክተር ዴቪድ ስቴብልስ ይባላሉ። እሳቸው እንግዲህ ኢትዮጵያ ከ15 ዓመት በፊት መጥተው እዚህ ትንሽ የጀመሩትን ስራ ነው እየቀጠሉ ያሉት። እዛም ሄደው እና ተከፍሎት ገንዘብ የሚያሰባስብ ፈንድ ሬዝ የሚያደርግ ሰው የለም ስለዚህ ሁሉን ስራ ፈቃደኛ ሰዎች ነው የሚሰሩት ያሉት እና እንደዛ እንደመሆኑ መጠን እስካሁን ድረስ እንግዲህ ኢትዮጵያ ውስጥ ወደ አስር የሚሆኑ ትምህርት ቤቶች ተሰርተዋል። ከሁለት መቶ በላይ የሆኑ ተማሪዎች አሁን እየተማሩ ናቸው። ከዛ በላይ የሆኑ ደግሞ ትምህርት ጨርሰው በተለያየ ስራ ዘርፍ ውስጥ ይገኛሉ። ከዛ ከዛ አንጻር ስናየው እንግዲህ ላለፉት አስር ዓመታት ተቋቁሞ በነበረበት ጊዜ ውስጥ አሳይት እጅግ በጣም ብዙ ስራዎችን ሰርቷል። ዶክተር ሳሙኤል ደግሞ እዚህ ደረጃ ላይ ያደረሰው ድርጅት ውስጥ የአመራር አባል በመሆን ኢትዮጵያውያን ወጣቶችን የ የትምህርት እድል እንዲያገኙ እየረዳ ይገኛል። ዶክተር ሳሙኤል አያሌው በወጣትነቱ የደረሰበት ደረጃ ሌሎች ኢትዮጵያውያን ወጣቶችም መድረስ እንደሚችሉ ያምናል። ለዚህም ሲባል ወጣቶችን በተግባር ያበረታታል። በቅርቡ ወደ ኢትዮጵያ በመጣበት ጊዜ መቀለ ከተማ ውስጥ በአይስ ማለትም በትምህርታዊ እገዛ ለኢትዮጵያውያን ወጣቶች ድርጅት የእንኳን ደህና መጣ ዝግጅት ተካሂዶለት ነበር። ዶክተር ሳሙኤል ከወጣቶቹ ጋር ጥሩ ጊዜ ማሳለፉን ይናገራል። የተደረገልኝ አቀባበል በጣም ከልብ ነው ደስ ያለኝ። እኔም ያልጠበቅኩት ነበር እና የዛሬ አስር አመት በፊት እኔም እዚሁ ተማሪ ነበርኩ። እንደነሱ ነበርኩ እና እነሱ ላይ ያየሁት ሞራል፣ ወኔ፣ ተነሳሽነት እጅግ በጣም ያስደሰተኝ እና ሁላችንም ብዙ ጊዜ የምንቸገረው ምንድነው እንደዚህ ማድረግ ይቻላል፣ እንደዚህ ማድረግ አይቻልም የሚለውን ስለማናውቅ ነው እና እኔም በዚህ ሰዓት እነሱ እዚህ መድረስ ይቻላል ብለው እንዲያስቡ ካስቻልኳቸው እጅግ በጣም ደስ ይለኛል እና ያየሁት ነገር እሱ ነው። ለእነሱን ማግኘት ሞራል መስጠት፣ አብሮ ሰላም መባባል፣ መጫዋወቱ ተስፋ አርጋለሁ እነሱንም እንዳገዛቸው እኔንም ደግሞ ከዚህ በኋላ ባለኝ ስራና በቆይታዬ በቀጣዩ ጉዞዬ ሞራል የሚሰጥ ነገር ነው እነሱን ማየት። እኔም ዶክተር ሳሙኤል አያሌውን በጣም ነው የማመሰግነው። ቀጣዩ ጊዜው የጤናና የስኬት እንዲሆንለትም እመኛለሁ። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም ዶክተር ሳሙኤል አያሌውንና ባልደረባይን ግርማይ ገብሩንም እኔም ላመስግንና ለዛሬ በዚሁ እንሰነባበት። ጤናውን፣ የቤተሰብዎንና የወዳጆችዎን ደህንነት፣ የራስዎን ንጽህና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። ጤና ይስጥልኝ። ከቪኦኤ ጤና ሄኖክ የአዲስ ዓመት ማግስት ዝግጅታችን ብዙ ዘገባዎችና ዜናዎች የበዙበት ነው። እና ደግሞ ለአዲስ ዓመት ማግስት ዘና ማለት የሚፈልግ ነው። የቀሩ ደቂቃዎች ወደ ሙዚቃ ምሽቱ ምርጥ ዜማ ቢሄዱ ምን ይመስላል? መልካም ነው። መልካም አዲስ ዓመት አድማጮቻችን። አሉላላመልካም አዲስ ዓመት እንኳን አደረሰ። እንኳን አደረሰ። ተከታዩን የትዝታ ዜማ ነው የምንጋብዛቸው። ከሰንበት ወደ ኋላ የሚወስድ ይመስላል። የትዝታ ቀማሪዎች ከተማ መኮንንና በዛ ወርቅ አስፋው ናቸው። የሚያገነግ እናመሰግናለን። ለሙዚቃ ግብዣ ይቀጥላል። አድማጮች እንሰነባበታችሁ። እዚህ በስቱዲዮ ፕሮግራሙን በመምራት ተግባር የተሳተፈችው ጽዮን ግርማ ስትሆን የዕለቱ ስርጭት አዘጋጅ ትዝታ በላቸው ናት። አስተናጋጆቻችሁ አሉላ ከበደና ሄኖክ ሰማ ግዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅት በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም።